ወይዘሮ ሀሊማ ሙዘሚል ከዓመታት በፊት የአራት ዓመት ልጃቸውን በሳውዲ አረቢያ ጅዳ ከተማ ወደሚገኘው የሱሌይማን ፋኬ ሆስፒታል ሲወስዱ ለአነስተኛ ቀዶ ሕክምና ነበር። የአፍንጫ ስጋ ነው፣ ያው መተንፈስ ነው፣ ትንሽ እንትን የሚያስቸግረው ነበር። ለአነስተኛ ቀዶ ሕክምና በእግሩ ሆስፒታል የገባው መሐመድ አብዱልአዚዝ የገጠመው ግን ለእናቱ ዱብዳ ነው። ሆስፒታል ከገባ በኋላ ለአስር ደቂቃ አመልያ ብለው ነው ያስገቡት። ከአስር ደቂቃ በኋላ ግን ከአመልያ ክፍል ራሱ አውጥተው ክፍል ሲገባ አያውቅም ነበረ። ተኝቷል ብዬ ነበር እኔ እንትን ያልኩት፣ ግን እንቅልፍ ሳይሆን እሱ ልቡን እንትን ብሎት ነው። ከዛ ሲስተር ጠርተን ስናይ ወዲያውኑ ኮድ ብሉ ብለው ጠርተው ዶክተሮች በአጠቃላይ ገብተው ነው በእጃቸው ነው ያስነሱት ልቡን። ከዛ በኋላ አይሲ ውስጥ አስገቡት። ለሶስት ወር አይሲ ውስጥ ተኝቶ ነበረ። እስከ ዛሬ ድረስ አልነቃም። አይንቀሳቀስም፣ አይሰማም፣ አያይም። ሁሉ ልጅ የወይዘሮ ሀሊማ ሁለተኛ ልጅ የሆነው መሐመድ ላለፉት ዘጠኝ ዓመታት አልነቃም። ሀዘን የገባቸው እናት በመተንፈሻ መሳሪያ እገዛ የቆየውን ልጃቸውን ሕይወት ለመመለስ ይመለከታቸዋል ያሏቸውን ሁሉ ደጅ ሲጠኑ ዓመታት አልፈዋል። የመሐመድ አብዱልአዚዝን የሕክምና ሂደት በቅርብ የሚከታተለው ጅዳ የሚገኘው ጋዜጠኛ ነብዩ ሲራክ የሳኡዲ አረቢያ ጤና ጥበቃ ሚኒስቴር ሁኔታውን መርምሮ የሐኪሞች ስህተት መኖሩን እንዳረጋገጠ ይናገራል። ለአስር ደቂቃ የተባለው የቀዶ ጥገና ለዘጠኝ ዓመታት እንዳይነቅ አድርጎታል። ይህ ጉዳይ በሳኡዲ የጤና ጥበቃ ሚኒስቴር በኩል ዶክተሮች ኮሚቴ ተቋቁሞ ተጻርቶ መጨረሻ የተገኘ ውጤት የሐኪሞች ስህተት መሐመድ ለዚህ አደጋ እንደደረሰ እና ያለበት ሁኔታ ምንም ተስፋ እንደሌለው የገለጹትኝ መሐመድን ለዚህ ለደረሰበት ጉዳት ሁለት ነጥብ አራት ሚሊዮን የሳውዲ ሪያ ብር አስር ሚሊዮን የሚጠገኝ የኢትዮጵያ ብር ከአስራ ተፈቅደዋል ኛም ቢሆን ግን ገንዘቡን ተቀብላችሁ መሐመድ ይዛችሁ ውጡ የሚል ወደ ገንብል ውስጥ የተሰጣቸው ወይዘሮ ሀሊማ በሐኪሞች ስህተት ለዘጠኝ ዓመታት መንቃት ላልቻለው ልጃቸው ፍትህ ፍለጋ በሳውዲ አረቢያ ጤና ጥበቃ ሚኒስቴርና የሱሌይማን ፋኬ ሆስፒታል ደጃፍ ሲንከራተቱ ሪያድ ከተማ ከሚገኘው የኢትዮጵያ ኤምባሲ የሚሆን በጅዳ ከሚገኘው ቆንስላ ተገቢ ድጋፍ አለማግኘታቸውን ይናገራሉ። የሳውዲ ጤና ጥበቃ ሚኒስቴር የመሐመድን የሕክምና ሂደት መርምሮ እንዲከፈላቸው የወሰነው 2.4 ሚሊዮን ሪያል ወይም ከ13 ሚሊዮን በላይ ብር ትርጉም አጥቶባቸዋል። በሄድኩበት ቦታ የታለ ኤምባሲ ተብዬ ነው የምጠየቀው። በራሴ አቅም ያልገባሁበት ቦታ ያልደረስኩበት ቦታ የለም። አሁንም ቢሆን ጉዳይን እየታየልኝ ያለው በእኔ በሄድኩት መንገድ ነው። ካሳ ነው ያለኝ። እኔ ካሳ ምን ያደርግልኛል? ልጄ አልጋ ላይ እያደገ ነው ያለው እያደገ ነው። የሳኡዲ የጤና ጥበቃ ሚኒስቴር የካሳ ክፍያ ከፈረደ በኋላ መሐመድን ከተኛበት ክፍል በወታደሮች ለማስወጣት መሞከሩን ወይዘሮ ሀሊማ ተናግረዋል። የሱሌማን ፋኬ ሆስፒታልም ወይዘሮ ሀሊማ ልጃቸውን ሲያስታምሙ ለማረፊያነት የፈቀደላቸውን አንድ ክፍል የመኖሪያ ቤት እንደቀማቸውም ተናግረዋል። ነቢዩ ሲራክ የመሐመድ አብዱል አዚዝ ጉዳይ ከፍተኛ ፍርድ ቤት መድረሱን ለዶችቨለ ተናግሯል። ለመሳናልም የተነፍሰው ምግብ አይበላም። ህይወቱ የተበላሸ ሆኗል። እንደ ህጻን ልጅ አይቦርቅም። እንደ ህጻን ልጅ ይፈልገውን አይናገርም። ቤተሰቦችን አያውቅም እና በጣም የሚያሳዝነው ነገር ግን ምንድን ነው? ለዘጠኝ ዓመታት ይህን ልጅ ያበላሹት ዶክተሮች ከዚህ ሀገር ወጥተው ሲሄዱ ሐኪም ቤት እንደፈለገው እናቱን መኖሪያ ቤት ትሰጣታል፣ ፈለገ ያባርራታል። ይህን ነገር ሁሉ ሲያደርጋት ዞር ብሎ ያያት አልነበረም። አሁንም በክትል በተለያዩ ግፊት ተደርጎ ፍርድ ተሰጧታል ያን ፍርድ እናት አልቀበልም ብላለች። ምክንያቱም ገንዘቡ ምን ያደርግልኛል? ልጅን ህይወት መልሱልኝ። እንደገና ደግሞ ካትን ቤት ላወጡ አልችልም። አበላሽታችሁታል። እናንተው ጋር መቆየት ያለበት እንጂ እኔ አልቀበልም ይህን ልጅ ብላ ነው። አሁን ጉዳዩ ወደ ከፍተኛ ፍርድ ቤት ላቤቱ ታቀርቧል። ያለ ህክምና ቁሳቁስ ድጋፍ መተንፈስም ሆነ መመገብ የማይችለው መሐመድ አብዱል አዚዝ ከተኛበት ክፍል እንዲወጣ የሱሌይማን ፋኬ ሆስፒታል ግፊት እያደረገ ነው። ወይዘሮ ሀሊማ ለልጃቸውና ለመንገላታታቸው ፍትህ እፈልጋለሁ ሲሉ ሳግ እየተናነቃቸው ይናገራሉ። ዘጠኝ ዓመት ፍትህ አላገኘውም እስካሁን። ፍትህ ፈልጋለሁ ከወገኔ ከአለም ሁሉ ፍትህ ነው የምፈልገው። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ዘግይቶም ቢሆን እገዛ ማድረግ መጀመሩን ወይዘሮ ሀሊማ ተናግረዋል። በዚህ ዘገባ ላይ የኤምባሲውን አስተያየት ለማካተት ያደረግነው ጥረት ግን የስልክ ጥሪዎቻችን ምላሽ በማጣታቸው አልተሳካም።